በቀጥታ ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የዛሬ አርብ ግንቦት ሁለት ሁለት ሺ አስራ አንድ አመተ ምህረት ምሽት የጋቢና ቪዌ ዝግጅታችንን ጀመረን። መንግስት የሲቪል ማህበራት እና መንግስት ያልሆኑ የእርዳታ ድርጅቶች በነጻነት እንዲሰሩ መፍቀዱ እንደሚደገፍ የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ዩስአይዲ አስታውቃል። በፖለቲካ መግለጫዎቻቸው መንግሥት የሲቪል ማኅበራትን እንደሚቀበል እንደሚቀበልና በኢትዮጵያ የልማት ጉዞ ገንቢ ሚና እንደሚኖረው እንደሚጠበቅም ሰምተናል። ይህንን እኛም በደንብ እንፈልገዋለን። አዲሱ አዋጅ እንደ ተባለው ከሆነ ተስፋ የሚጣልበት ነው። በሚተገበርበትም ጊዜ የተባለውን ተስፋ የሚያሳካ እንደሚሆን ተስፋ አድርገናል። በኢትዮጵያ የዩኤስአይዲ ዳይሬክተር ሌዝሊ ሪድ የተናገሩትን ነው። ቀን ጭበን ያሰማናችሁ ሙሉ ዘገባውን ወደ ኋላ ላይ ይዘን እንመለሳለን። እሁድ የእናቶች ቀን ነው። በመጠራቸው ውስጥ የእናታቸውን ስም የሚያካትቱ የኪነ ጥበብ ሰዎችን አስተያየት ይዘናል። አንዳንዶቹ ለምሳሌ የሚናገረው የለም፣ እንዴት በአባት አትጠራም? እንዴት ይሄ ይሄ ህግ አደለም፣ ይሄ የኔ መብ በዚህ በዚህ በእናቴት በመጠራት ይ እንኳን ኃጢያት ተብሎ እንኳን ጋኔን የሚያስገባ ከሆነ ብገባ ነው። ሙሉ ዘገባውን ይዘን እንመለሳለን። በሌላ ዘገባ ላስ ቬጋስ ውስጥ በተካሄደ ውድድር ኢትዮጵያን ወክላ በመድረክ ላይ የተሳተፈች የሁለት ልጆች እናት ወይዘሮ ፈቲያ መሐመድን አስተያየት አካተናል። ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። የሙዚቃ ግብዣም ይኖረናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የናይጀሪያ መንግስት ከቦኮ ሀራም ታጣቂዎች ጋር የያዘን ትግል የሚደግፍ አንድ የሀገሪቱ ሚሊሺያ ቡድን ዘጠኝ መቶ የሚሆኑ ሕጻናትን መልቀቁን የተባበሩት መንግስታት ድርጅት የሕፃናት መርጃ ድርጅት ዩኒሴፍ ዛሬ አስታወቀ ሲቪላዊ ጣምራ ኃይል የተባለው ቡድን ልጆችን በተዋጊነት ማሰለፍን እናስቆማለን ብሎ በገባው ቃል መሰረት ዛሬ በሰሜን ምስራቃዊቱ የናይጄሪያ ክፍለ አገር በማይድጉሪ 894 ልጆቹን መልቀቁን ነው ዩኒሴፍ በመግለጫ አመለከተው ይህ ቡድን በሰሜን ምስራቅ ናይጄሪያ በጽንፈኛ እስላማዊ ታጣቂዎች ከሚፈጸሙ ጥቃቶች ማህበረሰቡን እንዲጠብቁ እንደ አውሮፕያን አቆጣጠር በ2013 ዓ ምት በዩናይትድ ስቴትስ በተመራ ዓለም አቀፍ ጥምረት የተቋቋመ ሲሆን ራሱም በመቶዎች የተቆጠሩ ልጆችን መልምሎ ነበረ። ቡድኑ ልጆችን መመልመል ለማቆምና በእጁ ያሉትንም ለመልቀቅ ከሁለት ዓመት በፊት የድርጊት መርሃ ግብር የፈረመ ሲሆን እስካሁን 1727 ልጆች እንደለቀቀ ዩኒሴፍ አስታውቀዋል። ዩናይትድ ስቴትስ ሶማሊያ ውስጥ ባደረሰችው የአየር ጥቃት አስራ ሶስት የእስላማዊ መንግስት ቡድን ተቃዋሚዎች ተዋጊዎች መገደላቸው ተገለጸ። የዩናይትድ ስቴትስ የአፍሪካ እዝ ወይም አፍሪኮም ትላንትና ሐሙስ ምሽት ባወጣው መግለጫ እንዳስታወቀው በጎሊስ ተራሮች አካባቢ በሽብርተኛ ቡድን ላይ ጥቃት ተካሂዷል። ባደረግነው ግምገማ በአየር ጥቃቱ የተገደለም ሆነ የቆሰለ ሲቪል የለም ሲልም መግለጫው አክሎ አመልክቷል። በቅርቡ በተካሄደ ሌላ የዩናይትድ ስቴትስ የአየር ጥቃት ሶስት የአይኤስ ቡድን ተዋጊዎች መገደላቸው ይታወቃል። አብዱራሂም ዱኩብ የተባለው በሶማሌ የእስላማዊ ቡድን ተዋጊዎች መሪ ገድለነዋል ሲልም አፍሪኮን ባለፈው መያዝያ ወር አስታውቋል። ሶማሊያ ውስጥ የሚንቀሳቀሰው ሽብርተኛ ቡድን ግን አይኤስ ብቻ አይደለም። ከአልቃይዳ ጋር ቁርኝት ያለው አልሸባብ ሶማሊያ ውስጥ ቁጥራቸው ከአይኤስ የሚበልጥ ተዋጊዎች እንዳሉትም ይነገራል። ሰሜን ኮሪያ አጭር ርቀት ተወንጫፊ ሚሳኤል መሰል ተኩሰች ሲል የደቡብ ኮሪያ የጦር ኃይል ትናንት አስታውቋል። ፒዮንግያንግ ሳምንት ባልሞላ ጊዜ ሚሳኤል ስትተኩስ ይሄ ሁለተኛ ጊዜዋ መሆኑ ነው። ትናንት በዋይት ሀውስ በጉዳዩ ላይ በሰጡት አስተያየት በዚህ ክስተት ደስተኛ የሚሆን የለም ያሉት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ ለድርድር ዝግጁ አልመሰለችኝም ሲሉ አክለዋል። የደቡብ ኮሪያ ፕሬዚዳንት ሙን ባህረገቡን ከኒኩሊየር ኃይል ነጻ ለማድረግ የተያዘውን ዲፕሎማሲያዊ ጥረት ስለሚያደናቅፍ ሚሳይል ከመተኮስ እንድትቆጠብ ፒዮንጊያን ግን አሳስበዋል። የአጭር ርቀት ተወንጫፊ ሚሳይል መተኮሷ ወታደራዊ ስምምነቶችን የጣሰ ተግባር ባይሆንም የቀጠለውን ንግግርና ድርድር ማደናቀፉ አይቀርም ሲሉ የደቡብ ኮሪያው ፕሬዚዳንት አስገንዝበዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ የሰሜን ኮሪያ ዕቃጫኝ መርከብ ዓለም አቀፍ ማቀቦችን በመጣሷ በቁጥጥር ስር አውላባታለች። ቻይና ሲልክሮድ በተባለው ከፊል እሲያን አፍሪካንና አውሮፓውያን በሚያገናኘው ጥንታዊ የንግድ መርከቦች መጓጓዣ መረብ ተነሳሽነት የሚታካሄደውን ቤልት ኤንድ ሮድ ፕሮግራም ዩናይትድ ስቴትስ በመተቸቷ ቅሬቷን ገልጻለች። የዥንግ ጃምክ አስተዳደር ይህንን ፕሮግራም ያስተዋወቀው ከ150 በላይ በሚሆኑ ሀገሮች መዋለ ንዋይ ምደባና ተቋማት ግንባታን በማጣመር የልማት ስትራቴጂ አድርገው ነው። ተቺዎች ግን የቻይና ቤልት ኤንድ ሮድ ፕሮግራም የታቀደው ከልማት ይልቅ የቤጂንግን ተጽዕኖ ለማጠናከር በታለመ ነው ይላሉ። የቻይና ግልጽነት የሌለው የገንዘብ እርዳታ ብዙ ሀገሮችን በከፍተኛ እጣ እዳም ያጠምዳል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ አስጠንቅቀዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩ አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ለስፕሮስ ቦንደሪስ ቱገዘር ወደ ቀዳሚው ዘገባችን እንለፍ። የኢትዮጵያ መንግስት የሲቪል ማህበራትና መንግስታዊ ያልሆኑ የእርዳታ ድርጅቶች በነፃነት እንዲሰሩ መፍቀዱን እንደሚደግፍ የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስአይዲ አስታወቀ። ድርጅቱ ለአምስት አመታት የቆየውን የሀገር ውስጥ መንግስታዊ ያልሆኑ ድርጅቶችን፣ የሲቪል ማህበራትን፣ የትምህርት ተቋማትን እና ማህበረሰብ ልማት ላይ የሚያተኩሩ የንግድ ተቋማትን አቅም ማጎልበት ፕሮጀክት ዛሬ ማብቃቱን በተካሄደው ማጠቃለያ ዝግጅት ላይ ይፋ አድርገዋል። ግርማቸው ከበደ ዝርዝሩን ይዟል። ዛሬ በተካሄደው የማጠቃለያ ስነ ስርዓት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ በተለያዩ ዘርፎች የማህበረሰብ ልማት ላይ የሚሰሩ ከአንድ መቶ በላይ ድርጅቶችን እራሳቸውን እንዲያሻሽሉ አድርጊያለሁ ነው ያለው። የአምስት ዓመቱ የሀገር ውስጥ አቅምን ማጎልበት ፕሮጀክት ድርጅቶቹ የፋይናንስና የፕሮጀክት አስተዳደራቸውን በማጠናከር ለማህበረሰቡ የሚሰጡትን አገልግሎት ጥራት እንዲያሳድጉና ለዲሞክራሲያዊ ለውጥ የበኩላቸውን ድርሻ እንዲወጡ አስችሏቸዋል ነው የተባለው። ይህንን ለማድረግ ደግሞ ከ94 ሚሊዮን ብር በላይ አውጥቻለሁ ብሏል ዩኤስኤአይዲ። በፕሮጀክቱ ተጠቃሚ ከሆኑት ድርጅቶች መካከል አንዱ የሆነውና በቴሌቪዥን የልጆች ፕሮግራም በማዘጋጀት የሚታወቀው የዊዝኪድስ ወርክሾፕ አስተዳዳሪ ወይዘሮ ብሩክታዊ ጥጋቡ ስለ አቅም ግንባታ ፕሮጀክቱ ጥቅም ለቪኦኤ አስተያየታቸውን ሰጥተዋል። አቀው የእኛ ድርጅት ልጆችን በትምህርት ላይ በሆነ ፕሮግራም አንጾ ማሳደግ ነው እና ፀሐይ መማር ትወዳለች የሚባለውን ፕሮጀክታችንን ሞር ሲስተማታይዝድ በሆነ መልኩ ማሳደግ ነበረ። ለዩኤስኤአይዲ ሰፖርት እንዲያደርገን አመልክተን በዛ ውስጥ ሰፖርት አገኘን እና ሁለት አይነት ሰፖርትን ያገኘ ነው። አንደኛው ፋይናንሽል ብዙ ፕሮግራሞች ፕሮዲስ እንድናደርግ፣ ሁለተኛው ደግሞ የእኛ የድርጅት አቅም እንዲጠነክር ማድረግ ነበር። ስለዚህ በእነዚህ ጊዜያቶች ውስጥ ድርጅታችን ከሚጠበቅበትን ስራዎች በሙሉ ከ ከመፈጸም ባሻገር ያመጣውን የህብረተሰብ ላይ ተጨባጭ ለውጥ ድረስ መመዘን እንድንችል አድርጎናል። ከዚህ በፊት እንደዚህ አይነት ዜ ያለው ምዘና ለማድረግ አቅሙ ስላልነበረን ማለት ነው ከዛ ባሻገር ደግሞ የኛ የፋይናንሽል ሊሆናል የሁማን ሪሶርስ የተለያዩ የድርጅታችን መዋቅሮች በጣም ጠንካራ እንዲሆኑና ማንኛውም አይነት ድርጅት ወይም ካምፓኒ ወይም ግለሰብ ውሯት በር ጋር ትልቅ ፕሮጀክቶችን ማኔጅ ማድረግ ኤክስኪዩት ማድረግ ኢንተርናሽናል ሌቨል ኤክስኪዩት ማድረግ እንድንችል አድርጎናል ማለት ነው። በዝግጅቱ ላይ የመዝጊያ ንግግር ያደረጉት የዩኤስኤአይዲ በኢትዮጵያ ዳይሬክተር ሌዝሊ ሪድ አሁን በሀገሪቱ ያለውን ለውጥ አድንቀው፣ ያለፉት አመታት ግን በቀድሞው የበጎ አድራጎት ድርጅቶችና ማህበራት አዋጅ ምክንያት ከሀገር ውስጥ የሲቪክ ማህበራት ጋር ለመስራት አስቸጋሪ እንደነበር አስታውሰዋል ነው እንደምታቁት ከ1997 ምርጫ በኋላ ለበጎ አድራጎት ድርጅቶች የስራ ሁኔታው የከፋ ሆኖ ነበር። ከዚያ በ2001 የወጣው የበጎ አድራጎትና ማኅበራት አዋጅ ደግሞ እየተነቃቃና ዜጎች በአላማ ከፖለቲካ መሪዎች ጋር እንዲገናኙ መድረክ ሲፈጥር የነበረውን የሲቪል ማኅበረሰብ አቅም በእጅጉ የቀነሰ ነበር አዋጅ ስራችሁን በአግባቡ እንዳትሰሩ ከባድ ችግር ሆኖ እንደነበር ለእናንተ መናገር አያስፈልገኝም። ስለዚህ በአንድ በኩል ዩኤስኤአይዲ ወይንም ዓለም አቀፍ የዩናይትድ ስቴትስ ልማት ድርጅት ከሲቪል ማኅበራት ጋር በቅርበት ብዙ መስራት ይፈልግ የነበረ ሲሆን፣ በሌላ በኩል ደግሞ በኢትዮጵያ የነበረው ሁኔታ ለሲቪል ማኅበራቱ የማያሰራ ሁኔታ ፈጥሮ እንደነበረም ይታወቃል። ሆኖም ቀጥተኛና ተዘዋዋሪ የገንዘብ ድጋፍ በማድረግ ከሀገር ውስጥ የሲቪል ማህበራት ጋር የምንሰራባቸውን መንገዶች ለማስፋት ጠንክረን ሰርተናል። መጀመሪያ በአቅም ማጎልበት ፕሮጀክቱ ማሳካት የፈለገው የሀገር ውስጥ የሲቪል ማህበራት ተቋም ጠንክረው በዚያ አፋኝ ሁኔታ ግቦቻቸውን እንዲያሳኩና እንደኛ አይነት ገንዘብ ለጋሾች የሚፈልጉትን ግልጽነትና ተጠያቂነት መስፈርት እንዲያሟሉ ማድረግ ነው። በ2001 የወጣው ይህ አዋጅ ከ10 በመቶ በላይ ገቢያቸውን ከውጭ አገራት የሚያገኙ የበጎ አድራጎት ድርጅቶች በፖለቲካዊ ጉዳዮች ላይ እንዳይሳተፉ የሚከለክል ነበር። ዳይሬክተሯ ሌዝሊ ሪድ በቅርቡ በወጣው የሲቪል ማህበራት አዋጅ ተስፋ እንዳላቸው ግን ለቪኦኤ ተናግረዋል። Well, we've heard the political statements that uh, civil society is welcomed and is expected to play a really good role. Politica, Magletao Chacho, Mengusti, Sivil Mabaratan, and Demica Balena, Baetopia, Yelmat Guzo, Gambi Mina, and Deminoro, and Demita Begum Santanal, Hienan, and Yam, Badam, and Felgoalan, Adiso Awaj, and Tabalo Corner, Tasfamita Batano. በሚተገበርበትም ጊዜ የተባለውን ተስፋ የሚያሳካ እንደሚሆን ተስፋ አድርገናል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ፣ አዲስ አበባ። Now you by my side. Oh. You were there for me to love and care for me when skies were gray. Whenever I was down, you were always there to comfort me. And no one else can be what you have been to me. You will always be you. Will Of my own. ጣቢያው የአሜሪካ ድምጽ ራዲዮ በማዳመጥ ላይ የምትገኙት ደግሞ ጋቢና ቪኦኤን ነው። ቀደም ብለን እንግዲህ የቦይስ ሱሜንን ማማ የተሰኘን ዘመን የማይሽረው ሙዚቃ ጋበዝናችሁ። የፊታችን እሁድ እናቶች የሚመሰገኑበት ቀን ስለሆነ ቀድመን እንገባበዝ በሚል ነው። ተከታዩ ቅንብራችን ቅንብራችንም ይህንን ቀን ምክንያት በማድረግ የተሰናዳ ነው። ከተለምዶ ወጣ ባለመልኩ በመጠሪያ ስማቸው ላይ የእናታቸውን ስም የሚያካትቱ ኢትዮጵያውያን እየተበራከቱ ነው። ከዚህ አዲስ ውህደት ፊት አውራሪዎች መካከል ደግሞ የኪነ ጥበብ ሰዎች ይገኙበታል። በአባታቸው ስም ተርታ አሊያም በአያታቸው ስም ምትክ እንዲያም ካልሆነ ደግሞ በመጣሪያቸው መጨረሻ በቅንፍ ውስጥ የእናታቸውን ስም የሚያካትቱ የኪነ ጥበብ ሰዎች እየተመለከትን ነው። የፊታችን እሁድ የሚከበረውን የእናቶች ቀን ምክንያት በማድረግ ባልደረባችን ሀብታሙ ስዩም የእናቶቻቸውን ስም ለየት ባለ መልኩ በሙሉ ስማቸው ውስጥ ካካተቱ ሶስት ታዋቂ የኪነ ጥበብ ሰዎች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። ደራሲና የባህልና ፊት ጉዳዮች ተመራማሪ አንዱ ለማባት እያጸድ ልጅ ከአባቱ ስም በመቀጠል የአጸደ ልጅ የሚሰኝ እናቱን የሚጠቅስበትን ሀረግ መጠቀም በጀመረበት ሰሞን ነገሮች አልጋ ባልጋ አልነበሩም። በተለይ በፊሎጂ ላይ መጀመሪያ ክርክር ነበር። አንጽፍን ብለው ነበር እና ተጠይቄም አለሁ። ካልጻፋችሁ የሚል ስራዎች ይቀራሉ። በተለይ ያን ዘጠናዎቹ አካባቢ ላይ ቲቪቱ ላይ በጣም እንጽፍ ስለነበረ እ ስለነበረ አይጻፍም ብለው ነበረ። ቀዳሚ ምላሹ ይሄ ቢሆንም ቅሉ አንዷለም አባተ የጸደ ልጅ አባቱንና እናቱን በኩል የሚዘክርበትን መጠሪያውን ለመተው ፈቃደኛ አልሆነም። በሱ እምነት መጠሪያው በግልና ሙያዊ ሕይወቱ ትልና ያላቸውን እናቱን የሚዘክርበት መላ ነው። በሁለት ምክንያት ነው። አንደኛው እኔ ያሳደገችኝ እናቴ በመሆኗ ነው። መምርታ ቀደመዛደስ ትባላለች። ባቴ በልጅነት ነው የሞተውና እሷ ነች ያሳደገችኝ። ስታሳድግኝ ደግሞ ምንም የጎደለ ነገር ሳይኖር ላይ ያሳደግችን በዚህ ምክንያት የእናት ውለቷዋ ያልተከፈላት ብዙ ውለታ አለ። እናት በሞትላዝ አልፎ በጭንቀርሶ ብዙ መውለድ አለ። ከዛ በኋላ ደግሞ የስጋ ይወጡ አሁን ሚቀጥላል። ስለዚህ አሁን የእኔ እናት ብናገር እንግዲህ አርባዎችን አጋምሻለሁ። በዚህ ሁሉ ዓመታት አሁንም ለእናት የልጅ ነን። አሁንም ተሰጋለች። አሁንም በየእለቱ ወይም መልካም መሆኑን ታረጋግጣለች እና ከዛ በኋላ ያለው ይህ ስጋት ሕይወት ሁሉ የእናት ነው አንደኛ ነው ሁለተኛው ነገር ደግሞ እኔ የስነ ጽሁፍ ሰው የሆንኩት በአጋጣሚ ያው ከአንዳንዴ በዘር ሀረግ የሚመጣ ነገር አለ በጣም በቅርቦች እንኳን ሳነሳ ይሄ የመጽሐፍ ነገር ደግሞ የመጣው ከቅድማያቶቼ በዘር ግንድ በእናቴ ያልፎ ነው በደም የመጣው ስለዚህ መምጣቱ ብቻ ሳይሆን ለዛሬ ስነ ጽሁፍ ማንነቴ መልካም መንገድ የሆነች ደግሞ እናቴ ናት ስለዚህ እሷን አለመጥራት ተገቢ ሊሆን አይችልም። እሷን አለማሳወቅ ተገቢ ሊሆን አይችልም። ስለዚህ እኔ አንዱ አለም ብዬ አባተ ብዬ አባሴስን እጠራና የአጽድል የሚለውን ነገር በተለይ በዚህ በኢትዮጵያ የእንትን ታሪክ ውስጥ ይሄ ልጅ የሚለውን በትክክል የቀጠልኩት ስለሆነ እሱ ባለው ይታየው የሺ በሙዚቃው ዓለም መልካም ስም እየገነቡ ካሉ ወጣቶች መካከል አንዱ ነው። እንደ አንዱ ዓለም ሁሉ የሺ የተሰኘውን የእናቱን ስም ስለ እናትነት ክብርና ፍቅር በስሙ ተርታ እንዲሰለፍ መርጦታል። የላጅ እናቴ ስም ነው የሺ አብራይ ነው እንትን ያለችውና እናቴ የነች በሕይወትና አባቴ ይጠራል ከዛ አያቴ ነው የሚሆነ ማውቃት እናቴን ነው አያቴን አላቃቸው። ትንሽ እንኳን አለ አደለ የሰራችውን ነገር ትንሽ ካቃል ጉዳይሳን አደለ እ መጠሪያ መሆን አለባት ማለት፣ ባታይ እንኳን ሰው ስማ አደለ ቆሞ መሄደው ሲያልፍ፣ ማለት በእኔ ላይ የእሷ ነገር ቆሞ እንዲሄድ ነው ሀሳቡ። እሱ ባለው ይታየው የሺ ከመጠሪያው በተጨማሪ በቅርቡ ለአድማጮች ባቀረበው ትርታይ አልበሙ ላይ እናቱንም አባቱንም በኩል የሚዘክር ፎቶ ይናገራል የሚል ሙዚቃን አካቷል። የሙዚቃው ገሚስ ክፍል ስለ ልጆቻቸው ምኞት ብለው ወዛቸውን ስለሚያጡ ጉስቁልናን ስለሚወዳጁ እናቶች ይጠቃቅሳል። ፎቶች ላይ ባየው መልክሽ፣ ውበት፣ ቅንጅናሽ

ሁለት ፍቺም አታገኝለትም ማለት መጀመር ነው የምንችለው። ስለ እናቶቻችን ራፍ ምን መጀመር ነው የምትችለው እና ውበትሽን ያጣሽው እማ ስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው። አባታዊ መጠሪያ በተንሰራፋበት ዓለም የእናት ስምን ማካተት ከማኅበረሰቡ የተቀላቀለ ምላሽ ሊያስከትል ይችላል። እሱ ባለው ከዚህ ጋር በተገናኝ መልካም ምላሾቹ ይበዙበታል። ራሱ ስም በመቀጠል በቀጥታ የእናቱን ስም ላካተተው እውቁ የውዝዋዜ ባለሙያ አብዮት ካሳነሽ ግን የማኅበረሰቡ ምላሽ ምንም ቢሆን ምን ለእናቱ ያለውን ፍቅር ለመግለጽ ከመረጠው መንገድ ሊያግደው አይቻለውም። አንዳንዶቹ ለምሳሌ የሚናገረው የለም፣ እንዴት በአባት አትጠራም? እንዴት ይሄ ይሄ ህግ አይደለም። ይሄ የእኔ መብት ነው። በዚህ በዚህ እናቴስም በመጠራ ኢቭን እንኳን ኃጢያት ተብሎ እንኳን ገሃነም የሚያስገባ ከሆነ ብገባ እንደሱ ባለው ሁሉ የአብዮት ካሳነሽ እናት በሕይወት የሉም። በመቶዎች የሚቆጠሩ የሙዚቃ ቪዲዮዎች ላይ ለተሳተፈው አብዮት ግን የእናትነት ስሜትና መልካም ምግባሮች ከሞት አድማስ ወዲያና ወዲህ ተሆኖም ሁሌ ሊዘከር የሚገባ ግዴታ ነው። በጣም ወዳት እምት መክረ ኤቭሪ ዴይ ለእኔ የሆነችኝ እናቴ ሲያንስራት ሌላም ከሌላ አቡበቃ እስከ ሀቴ ሁሉ አብዮት ካታንሽ ካታንሽ ብትባል ሁሉ ደስ የሚለኝ መብራንን ነው። የምር በጣም ወጣት እናቴ። ሰዎች እንደዚህ ይላሉ። እኔ ምንም አይመስለኝ። ደስታዬ አብዮት ካታንሽ ተብሎ ሲጠራ ያለኝ ፊሊንግ፣ ደስታዬ ምን ብዬ ናሳል። በጣም ደስታ የሚቃወማለ የሚቃወመው ልቦና ይስጠው። ይህን የሚደግፈው ደግሞ አንዱ ዓለም አባተ ያጽል ልጅ በአመታት ውስጥ የእናታቸውን ስም ለመጠሪያነት የሚጠቀሙ ሰዎችን የተመለከቱ ጥናቶችን ሲያከናውን ነበረ በእሱ አጣጠር ከ ሰባ በላይ ሰዎች የእናታቸውን ስም በመጠሪያነት ማካተታቸውን አጢኗል ከሱ በፊትና በኋላ የመጡ ታዋቂ ሰዎችን ላብነት ይጠቅሳል ፈቃደ አዘዘ ሰላም መሀል ያስገባል። ዶክተር ፈቃደ አዘዘ ለምሳሌ እኔና ዶክተር ፈቃደ አዘዘ አውርተን እናውቃለን። ገና እኔ ባህር ዳር እያለሁ እኔ ደግሞ ባህር ዳር ወልደ አጸደ ነበር ብለው ያኔ በግእዝ ነበር የምጠቀመው። ለምሳሌ ሰለሞን ሙሉ ታፈተ የሚባል ሙሉ የእናቱ ስም ነው አሉ። እኔም በኋላ በኋላ ነው የማውቀው፣ ግን እሱ ሙሉን መሀል ያስገባል አለልኝ። መኳንም ጽጌ ይላል። አሁን ጽጌ ወንድ የሴት መጠሪያ ነው፣ ግን አለልኝም በፊት እናቱን በቅንፍ አርጎ ጽጌ ይላል። እኔ ስመጣ ግን ወደ ሚዲያው ስመጣም ልጅ የሚለው ጨምር የመጣሁ በትክክል ግልጽ ብሎ እናትነት እንዲከበር አንዱ ዓለም አባት የአጽዶ ልጅ የሚለውን ነገር ይዤ መለት ከዛ በኋላ እንግዲህ የአልማዝ ልጅ አለ። አሁን ያረጋች ልጅ አለ። አዋብ ማለት ዋሲም በላይ ያረጋች ልጅ ነው። ለእናቴ ክብር ሰጠው ማለት አባቴን ጠላሁ ማለት አይደለም፣ ሲል የሚያስገነዝበው አንዱ ዓለም በእናት ብቻ አድገው ዓለምን የለወጡ ታዋቂ ሰዎችን ነባር የጥንትና የሀገር ውስጥ እናት አካታች የስያሜ ባህሎችን ለማሳያነት ይጠቃቅሳል። በአንጻሩ ከአንድ ልጅ መጠሪያ ጋር የእናት ስም የሚካተትበት አሰራር አለመበጀቱ አመክንዮ እንደሚያንስ ይሟገታል። የሁለት ልጆች አባት የሆነው ደራሲና የባህልና ትውፊት ተመራማሪ አንዱ ዓለም አባተ ያጸደ ልጅ ልጆቹ ፈለጉን እንዲከተሉ ልገጠ ነው። እናታቸውን ስም እንዲጠሩ ትፈልጋለህ ወይ? የእናታቸውን ስም እንዲያካትቱ ትፈልጋለህ ወይ? በአሁኑ ዘመን ለአጋጣሚ ቤት ስለሆንኩ እስኪ ልጅ መናገር ከቻለች አራት አመት ልጅ አመሰግናለሁ፣ በጣም አመሰግናለሁ ብሎሻል። ምንድን ነው የነፂ ልጅ በሉ እላቸዋለሁ። እናፈር ግን የእኔ ይዟት ይዟት ይሄዳል። አሁን ትልቋ እንግዲህ መስከረም ላይ አምስት አመት ይሞላታል፣ ትንሽ ሶስት አመት ይሞላታል። እና ግን አሁን ች ትልቋ ስትጠየቅም አንድ አንዷ ማባት ያጠገብት ነው የምትለው። እና የነፂ ልጅ በይ እላታለሁ። ዞሮ ዞሮ ሲያድጉ ወይዘሮ ኢትዮጵያ ባለፈው ቅዳሜ ላስቬጋስ ውስጥ በተካሄደው የቁንጅና ውድድር ለወይዘሮ ለወይዘሪቶች ሳይሆን ለወይዘሮዎች የተዘጋጀ ማዕረግ ነበረ። የሁለት ልጆች እናት የሆነችው ወይዘሮ ፈቲያ መሐመድ ኢትዮጵያን ወክላ በመድረኩ ላይ ተሳትፋለች። በማህበረሰብ አገልግሎት ዘርፍም እውቅና አግኝታለች። ወደ ኢትዮጵያ ከመመለሱ አስቀድሞ እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ስቱዲዮ ጎራ ብላ ስለ ውድድሩ አካፍለናለች። ፈቲያ ማህመድ ይባላለሁኝ ተወልጄ ያደግኩት በድሬዳዋ ከተማ ነሆኝ። አዲስ አበባ ከመጣሁ በኋላ በፋሽንና በሞዴሊንግ ኢንዱስትሪ ውስጥ ተሰማራሁኝ። እንግዲህ ላለፉት አስር አመታት በዚህ ሙያ ውስጥ ነበርኩኝ። አሁን ደግሞ አገሬን ወክዬ የዚህ የቢዩቲ ፔጀንቶችን ተቀላቀይ። ብዙ ጊዜ የተለያዩ ሀገራት በመሄድ በቁንጅና ውድድር የኢትዮጵያን ባህል አልባሳት ሳስተዋወቅ ቆይቻለሁኝ። አሁን ደግሞ በአይነቱ ለመጀመሪያ ጊዜ እኛ ኢትዮጵያኖች ተካፍለን አናውቅም። የእናቶች በሞዴሊንግ ኢንዱስትሪ ውስጥ በሩ እናቶች አሁንም ያሉ ራሳቸውን ጠብቀው ባዳቸውን ጠብቀው እስቲል ማህበራዊ ኑሯቸው ላይም አክቲቭ የሆኑ ሴቶችን የሚያሳትፍና ስራቸው ላይም ያሉ ሴቶችን የሚያሳትፍ ውድድር ነው። እዛ ውድድር ላይ ከዚህ በፊት እንደሚታወቀው በማሌዥያ ላይ ተካፍዬ ነበር። እዛ ኮንቲኔንታል አሸናፊ ሆኜ የመጣሁት፣ ቡልጋሪያም ላይ ሁለተኛ ወጥቼ ነው የመጣሁት አሁን ደግሞ ምስስ ወርልድ ላይ እዚህ የአሜሪካ ቬጋስ ላይ ኔቫዳ ላይ ነበር የተካሄደው። ለመጀመሪያ ጊዜ የእናቶች የቁንጅና ውድድር የጀመረው ሚስስ ወርልድ ነው። ሚስስ አሜሪካ ያዘጋጁ የነበሩት አዘጋጆች ናቸው። ይህንን ማዘጋጀት የጀመሩት ከሰማኒያ በላይ የሚሆኑ አገራት ጋር አብረው ይሰራሉ የተለያየ ሀገር ነው ውድድሩ የሚካሄደው ዘንድሮ አሜሪካን አገር ነው የተካሄደው እዛ ውድድር ላይ ከተለያየ ሀገር የመጡ ሰላሳ አምስት ተወዳዳሪዎች ነበሩ ኢትዮጵያን ጨምሮ እዛ ላይ በመካፈሌ እጅግ በጣም ደስተኛ ነኝ ሀገሬን ወክዬ ስለ ሀገሬ መናገር በመቻሌ ሀገሬን ባለኝ አቅም ማሳወቅ በመቻሌ ላለው ሚዲያ ላለው ማህበረሰብ ላለው ኦዲንስ ፕሮሞት ማድረግ መቻሌ ጥሩ ነገር ነው ጥሩ መድረክም ስለሆነ ያ ደስ ብሎኛል በመድረኩ ላይም በማህበረሰብ አገልግሎት እውቅናን አግኝታለች። ሌላው ስፔሻል አዋርድ አግኝቻለሁ። በሚስስ ወርልድ ታሪክ ውስጥ ፐብሊክ ሰርቪስ አዋርድ ለመጀመሪያ ጊዜ ነው የተካሄደው። ያንን አዋርድ ኢትዮጵያ አሸንፋለች። ያ ደግሞ ደስ ይላል። የሚያደርገው ጋዜጠኛ በጣም ሲያወራ ነበር ስለኔ ደግሞ ኢትዮጵያ ውስጥ አሸንፈን ከተመለስም በኋላ የጉድቢል አምባሳደርነታችንን ኤክስፖዘራችንን አንሰራበት ማናወጣውም እና ከዚህ በፊት በማሌዥያ እና በቡልጋሪያ በሰራቸው ባገኘዋቸው ሽልማቶች ከተመለስኩ በኋላ ሁለት ሺ አስራ ስምንት ማለት ነው ባለፉት ስድስት ወራት የሰሯቸውን እንቅስቃሴ አስመልክቶ እንዲሁም ደግሞ ኢንተርናል ሀምሳ ፐርሰንት ደግሞ ኢንተርናል እንትን ይታይ ነበረ። ዳኞች አሉ። ወደ ሰባት የሚጠጉ ዳኞች ይኖራሉ። ሀምሳ ፐርሰንቱን የሚይዘው እነዛ ዳኞች የሚጠየቁሽ ፐርሰናል ጥያቄዎች ናቸው። አንድ በአንድ ነው የምንገባው። አንዱን ስጨርሽ ወደ አንደኛው አንዱን ስጨርሽ ወደ አንደኛው ላይቭ ነው። ዳኝነቱም ላይቭ ነው የሚተላለፈው። እውቅናን ባገኘችበት የማህበረሰብ አገልግሎት ምን እያከናወነች ነው። ወጣት ሴቶች ሙያውን አውቀውት ተገንዝቦት ወደ ሙያ እንዲገቡ ጥረት እያደረግን ነው። እነሱም በማህበር አሶሴሽን አቋቁመን ሴቶቹን የሞዴሊንግ ኢንዱስትሪ አሶሴሽን አቋቁመን ሞዴሊንግ ኢንዱስትሪ ከተሰራበት ትልቅ መድረክ መሆኑን ለማሳየት ጥረት እያደረግን ነው። ሌላው ደግሞ ምንድ ነው አሁን በቅርቡ እንደውም ከዚህ ከኢጋድና ከባህልና ቱሪዝም ጋር ወደ ሰላሳ የሚጠጋው የሱዳን ሴቶች መጥተው ነበረ የፒስ ፕራክቲስን ለማለት እዛ ላይ ተሳታፊ ነበርኩኝና፣ የስንቄ ማህበረሰብ እንዴት እናቶቻችን እንዴት ጎሳና ጎሳ በሚጋጭበት ሰዓት እንዴት ሰላምን እርቅን እንደሚያወርዱ የሚያሳይ አንድ ወጣ ብሎ ያለ ባህል ስለሆነ እሱም ባህል የባህልና ቱሪዝም መርጦ እዛ አካባቢ ለሱዳን እናቶቻችን የማሳየቱ ስራ ላይ ተሳትፎ የነበረ ውጤታማ ነበር። እነሱም የመጡት ምንድን ነው እኛ አካባቢ ብዙ ጊዜ ዳርፉር አካባቢ ብዙ ጊዜ ጸባ አለ፣ አይበርድም ጸባችን እናንተ ጋር ግን ትጣላላችሁ፣ ምንም ወደው ትታረቃላችሁ። እስቲ ያላችሁን ይሄ ፒስ ፕራክቲስ የምታረጉበትን ወይ ከእናንተ ሰላም የምታመጡበትን መንገድ ማየት ኤክስፒሪንስ ሼር ለማድረግ እንፈልጋለን፣ ወይንም ልምድ ልውጥ ማድረግ እንፈልጋለን ብለው ግን በጣም ደስ ብሏቸው በቦታው ተገኝተን በጣም እንጃርገው ሌሎች ነገር ሌሎችም ልማታዊ ነገሮችንም ለእነሱ በማሳየት ሴት እናቶቻችን ለምሳሌ አበባ ፋርም ላይ ብንሄድ በአብዛኛው ሰማንያ በፐርሰንት ሴት እናቶች ናቸው እዛ ላይ የሚሰሩት ና እሱን እሱን ጎብኝታ የተመለሱት ና እንዲህ እንዲህ አይነት ስራዎች ላይ ሌሎች ደግሞ እንዲሁም አማራም ክልል ኦሮሚያም ክልል እንዲሁም በድሬዳዋን በመገኘት የወጣቶች በተገኙበት እነሱን የማነቃቃት እንዴት መለወጥ እንደሚቻል ተስፋ ካልተቆረጠ አንድ ሰው ተስፋ ካለው አንድ ሰው ጥሩ ራዕይ ካለው አንድ ሰው መልካም በጎ ኢነርጂ ካለው የሚፈልግበት ቦታ መድረስ እንደሚቻል ሁሉ መለውጥ እንደ የማይቻል ነገር እንደሌለ እሱን እሱና ና የእኔን የህይወት ተመክሮ የንድሮ ተመክሮ እንዴት እዚህ እንደደረስኩኝ ከየት ተነስ እዚህ እንደመጣሁኝ ያለኝን ኤክስፒሪንስ ሼር አድርጋቸዋለሁኝ በማገኛቸው ሰዓት ሙሉን በምስል በፌስቡክ ና በድረገጻችን ላይ ያገኙታል። አድማጮች እንግዲህ የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና በመጥቀም መልእክታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችን ሲያቀናብርልን የቆየው ሞክቤል ያቤሮ ደህና ደሩ። menen radon ei yoi segant a hanor mot